እንደምናላችሁ የሰላ ቤተሰቦች፣ የሩት ታሪክ አስገራሚ የፍቅር ታሪክ ነው። እንዲሁም የማጣት፣ የመሰደድ እና የመቤዠትም ታሪክ ነው። በዚህ ታሪክ ውስጥ እግዚአብሔር የራሱን ደራሽነት በከፍታዎችና በዝቅታዎች ውስጥ መገኘቱን እና በኢየሱስ ክርስቶስ በኩል ለእኛ ቤዛነት የመስጠቱን ጥላ የምናይበት ታሪክ ነው። የሩት ታሪክ በመጽሐፈ ሩት የሚገኝ ሲሆን በዚህ ክፍለ ጊዜ ምዕራፍ አንድን እናያለን አጋር የሚሆነውን የጥናት መምሪያ በድረ ገጻችን ደብልዩ ደብልዩ ደብልዩ ዶት ሴላ ኢትዮጵያ ዶት ኦርግ ስላሽ ሩት ወይም www.s-e-l-a-h-e-t-h-i-o-p-i-a dot -e o-r-g slash r-u-t-h yaginotal እንደምናችሁ? እንደገና እንኳን ደህና መጣችሁ፣ የእግዚአብሔርን ቃል ከኛ ጋር ለማጥናት። ዛሬ ደግሞ ኔና ጓደኞቼ ሩትን መጽሐፍ ዲስከስ ለማድረግ ለመነጋገር ነው የመጣ ነው። ስለዚህ አብራችሁን ስላላችሁ በጣም ደስ ብሎናል። የሩት መጽሐፍ በጣም አጠር ያለች የአራት ምዕራፍ መጽሐፍ ናት። እስቲ ከማንበብ እንጀምራለን። መሳፍንት በሚገዙበት ዘመን በምድሪቱ ላይ ራብ ሆነ። አንድ ሰው በይሁዳ ከምትገኘው ከቤተልሔም ሚስቱንና ሁለቱን ወንዶች ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞአብ አገር ሄደ። የሰውየው ስም አቢሜሌክ የሚስቱ ኑሃሚን የሁለቱም ወንዶች ልጆቹ ስም ማሀሮንና ኬሌዮን ነበሩ። እነርሱም የይሁዳ ቤተልሔም ኤፍራታውያን ሲሆኑ ወደ ሞአብ አገር ሄደው በዚያ ኖሩ። የኑሃሚን ባል አቢሜሌክ ሞተ። ኑሃሚንም ከሁለት ልጆቿ ጋር ብቻዋን ቀረች። ልጆቿም ኦርፋና ሩት ልጆቿም ኦርፋና ሩት የተባሉ የሞአብ ሴቶችን አገቡ። በዚያም አስር አመት ያህል ከኖሩ በኋላ ማሀሎንና ና ኬሌዮን ሁለቱም ሞቱ። ኖሀሚን ና ሁለት ልጆቿንና ባሏን አጥታ ብቻዋን ቀረች። እርሷም በሞዓብ ሳለች እግዚአብሔር ሕዝቡን እንደ ጎበኘና እህል እንደሰጣቸው ሰጣቸው በሰማች ጊዜ ሁለቱን ምራቶቿን ይዛ ወደ አገሯ ለመመለስ ከዚያ ተነሳች። የኖረችበትን ስፍራ ትታ ከሁለቱ ምራቶቿ ጋር ወደ ይሁዳ ምድር የሚመልሳቸውን መንገድ ይዘው ጉዟቸውን ቀጠሉ። ከዚያም ኖሀሚን ሁለቱን ምራቶቿን እንዲህ አለቻቸው፣ እያንዳንዳችሁ ወደ እናቶቻችሁ ቤት ተመለሱ ለሞቱ ባሎቻችሁ ባሎቻችሁና ለእኔ በጎ ነገር እንዳደረጋችሁ ለእናንተም እግዚአብሔር እንደዚሁ ያድርግላችሁ። እያንዳንዳችሁ በምታገቡት ባልቤት እግዚአብሔር ያሳረፋችሁ። ከዚያም ሳመቻቸው፣ እነርሱም ድምጻቸውን ከፍ አድርገው አለቀሱ። ቀጥለውም አይሆንም ከአንቺ ጋር ተመልሰን ወደ ወገኖች እንሄዳለን አሏት። ኖሐሚን ግን እንዲህ አለቻቸው፣ ልጆቼ ሆይ ወደ የቤታችሁ ተመለሱ። ከእኔ ጋር ለምን ትሄዳላችሁ? ባል የሚሆኗችሁ ሌሎች ልጆች ከእንግዲህ የምወልድ ይመስላችኋልን? ወደ የቤታቸው ተመለሱ ልጆቼ፣ ሌላ ባል እንዳላገባ እጅግ አርጅቻለሁ። አሁንም ተስፋ አለኝ ብል፣ ዛሬ ማታ አግብቼ፣ ከዚያም ልጆችን ብወልድ እስኪያድጉ ድረስ ትጠብቃላችሁን? እነርሱን በመጠበቅ ከዚያ ሳታገቡ ትቆያላችሁን? ልጆች ሆይ እንዲህ አይሆንም። ሁኔታው ከእኔ ይልቅ ለእኔ እጅግ መራራ ነው፤ የእግዚአብሔር እጅ በእኔ ላይ ተነስቷልና። እነርሱም ድምፃቸውን ከፍ አድርገው እንደገና አለቀሱ። ከዚያም ኦርፋ አማቷን ስማ ተሰናበተቻት። ሩት ግን ልትለያ ለያት ስላልፈለገች ተጠመጠመችባት። ኖሃሚን መልሳ፣ እነሆ የባልሽ ወንድም ሚስት ወደ ወገኖቿ፣ ወደ አማልክቷ ተመልሳለች። አብረሻ ተመለሽ አለቻት። ሩት ግን እንዲህ አለች። ተመልሼስ ተለይቼሽ እንድቀር ወይም እንድመለስ አትን ለማመጪኝ። ወደምትሄጅበት እሄዳለሁ። በምትኖሪበት እኖራለሁ። ህዝብሽ ህዝቤ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ እዚያም እቀበራለሁ። ከዚህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ ከዚህም የከፋ ነገር ያድርግብኝ። ሩትም አብራት ለመሄድ መቁረጧን በተረዳች ጊዜ ኖሃሚንን መጎትኮቷን ተወች። ከዚያም ሁለቱ ሴቶች እስከ ቤትልሔም ድረስ ተጓዙ። ቤትልሔም እንደደረሱ በእነርሱ ምክንያት ከተማው በሙሉ ተተረማመሰ። ሴቶቹም ይህች ኖዋሚናትን በማለት ተገረሙ። እርሷም እንዲህ አለች ሁሉን የሚችል አምላክ ሕይወቴን እጅግ መራራ አድርጎታልና ማራ በሉኝ እንጂ ኖአሚን ብላችሁ አትጥሩኝ። በሙላት ወጣው፣ ነገር ግን እግዚአብሔር ባዶይን መለሰኝ። እግዚአብሔር አስጨንቆኝ፣ ሁሉን የሚችል አምላክ መከራ አምጥቶብኝ ሳለ እንዴት ኖአሚን ብላችሁ ትጠሩኛላችሁ? አለቻቸው። ስለዚህ ኖአሚን ከምራቷ ከሞዓባዊቷ ሩት ጋር በመሆን ከሞዓብ ተመለሰች። ቤተልሔም የሚደርሱበትም የደረሱትም የገብስ አዝመራ በሚሰበሰብበት ወቅት መጀመሪያ ላይ ነበር። እስቲ ከንባቡ የእናንተን ልብ ግሪፕ ያደረገው የያዘው ወይም ደግሞ የዚህ መጽሐፍ ዋነኛ ሀሳብ ነው ብላቸው የምታስቡት ወይም ደግሞ በጣም የሚገርም ነበር ሀሳብ ነበር የምትሉት ነገር እስቲ አንዴ አንኳሩ አንኳሩ እናንሳውና ከዛ ደግሞ ወደ ቁጥር አንድ ሄደን እናጠናለን። እስቲ ምን አያችሁ? ይህን ብዙ ነገር የምናይበት መጽሐፍ ነው ብዬ አስባለሁ። ግን ከመጀመሪያውም በጣም ልብ የሚነካው ሩት ከኑሃሚን ጋር ለመለያየት ፍቃደኛ ለመሆኗ ነው። እና በተለይ ደግሞ የበለጠ የመጡበትን አውድ ስናስብ እሱም ወደ ባለቤ በደንብ ብንገባበት የመጡበትን አውድ ስናስብ ከእሷ ጋር ላለመለያየት መፈለጓ የፈለገ የተለያየ አይነት ባክግራውንድ ነው ያላቸው። እውነታውን ስናስበው አይደለ ግን አለመፈለጓ አብራትም እስከ መጨረሻው መዝለቋ ሞርልብ ሚነካ ፓርት ነው ብዬ አስባለሁ። ግን መጽሐፉ በጣም ብዙ በብዙ እይታ ሊታይ ይችላል። በብዙ መልክ ልናይሆን እንችላለን። ኑሀሚን ላይ ሳይ አወጣጣቸውና አገባቧ ከቤት እዛ ሲወጡ የነበራት እና ስትገባ የነበራት ፖዚሽን ሁኔታ፣ አንደኛው እሱን ያየሁት በዚህ ሁኔታ ውስጥ ደግሞ ሩስ እሷን መከተሏ። ማለት ምንም የሚያስደስት ነገር ኖራት አይደለም የተከተለቻት። ይሄ መልካም ነገር እኮ ለመከተል ቀላል ነው፣ ግን በቃ እኔ ማራ በሉኝ እስክትል ድረስ ራሷ ላይ የተመረረችን ሰው የመከተል ያሳየችው ትጋት እና የተከተለችበት ጽናት እሱ ይገርመኛል። ከምዕራፍ አንድ አይንክ ወደ ታች እየሄድን ደግሞ ስንመጣ በጣም የተለያየ አይነት እንትን እናያይባታለን። እኔም ሩትም ዳያናም ብለውታል። አንደኛ ኖሃሚን ባዷ እንደተመለሰች ት እንዳለችው እና እሱንም በደንብ የተናገረችው መጨረሻ ምዕራፍ አንድ መጨረሻ ላይ እኔ ከቤተሰቦቼ ጋር ጥቼ እግዚአብሔር ባዶን የመለሰኝ ሰው ነኝ፣ እና ይሄንን ስቴትመንት መናገሯ እንደዚህ ለመናገሯ ታሪኩን መጨረሻ ሊያስተላለቁን እንትን ያስተካከለው መሰለኝ። ምክንያቱም ሲያልቅ በእሱን ያለቀው ተቤርሽታን ያለቀው እና ስለዚህ እሱን ራሱን ለይታ ማወቃ በጣም የተጎዳችበት ነገር ነበር። ብዙ ሆኛው ጥቼ ብቻዬን የተመለስኩት በጣም የያዘኝ እሱን። ሁለተኛ ደግሞ ከተመለሱ በኋላ ወደ ቤተልሔም ሩት አብሬሽ መጥቻ አንቺ ጋር ሆናለሁ ብቻ ሳይሆን ኖአሚንም ብላታለች። አብራሽን ብትመጪ የምሰጥሽ ምንም ነገር የለም በአገባና በወልድ ራሱ ላንቺ አይደርስም አ ግን፣ እሷ ምንም ፈልጋ ሳይሆን ያለ ምንም አገልግላታለች። በቃ አንቺን ለማገልገል ነው የምመጣው እንዳለችው ቤትሌም ከገቡ በኋላ ወይዝን መጨረሻ ላይ በሷ ጠገብ ሄዳን ስትል ይላታል ብዙ ሀብት ያላቸው ወጣቶችን መፈለግ ትቺ ነበር። ቆንጆ ነሽ፣ እሱም ማድረግ ትቺ ነበር። ግን ትክክለኛውን ነገር ያደረግሸው አንቺ እና ምንም ከሷ ከኗሚን ምንም መቀበል ሳታስብ ማገልገል ነው የፈለገችው። ልባ ነበረው የሩት በቅላ አገልግላት የሚለው ነበር የነበራት። ሌላው ነገር አምላክሽ አምላኬ ይሆናል የሚለው ስቴትመንት በጣም ያስፈራ እንትን ነው የተናገረችው ነገር። እቺ ሴትዮ ማዕበይናት የራሷ አምላክ የራሷ አማልክት የራሷ ብዙ ነገር የነበራት ሰው ናት እና አይ በቃ አምላክሽ አምላኬ ህዝብሽ ህዝቤ ይሆናል ብሎ ወደ ማታቀው ወደ አለመደችው እነሩት እነኑሃሚናቸው እንጂ የመጡት እነሱ ጋር እነ ሩት አይደለም፣ እዛ ሄዱት። ስለዚህ ያንን ነገር ወደፊቱ ማይታወቀውን ነገር አሁኑኑ ዲሳይድ ማድረግ አሁኑኑ የመወሰን ነገር አይጨጨባታለሁ። እዚህ ላይ አይ ቲንክ በሜን ዋናው የመጽሐፉን ልቡን አግኝታችሁታል። በቃ ለእኔ ትንሽ እንደው ለየት ያለ ነገር ያየሁት ምዕራፍ ሶስት ላይ ኒያውሚን ለሩት የምትሰጣት መመሪያ ሄደሽ አልጋውን ገልጠሽ ተኝ ምናምን የምትለው የምትለው ነገር በእኛ ትውልድ ላለ ሰው ትንሽ የሚያስደነግጥ ነገር ነው። እኔ እሱ በጣም እንትም ዘሎ ከሚታዩኝ ሀሳቦች ወይም ለየት ብሎ ከሚታዩኝ ሀሳቦች አንዱ ነው። በኋላ ዲስከስ እናደርገው እንትንላለን፣ ግን በቃ አይ ቲንክ ዋና ዋናውን ነገር ተነጋግረን አሁን ወደ ምዕራፍ አንድ ከቁጥር አንድ እስከ አምስት ያለውን እያየን እንሄዳለን። ምዕራፍ አንድ እስከ አምስት ያለውን ሩትዬ እንደግዳታ ነብኞች ተናቃሽ እንዲህም ሆነ። በመሳፍንት ይፈርዱ በነበረ ጊዜ በሀገሪቱ ራብ ሆነ። አንድ ሰውን ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኖዋሚን፣ የሁለቱም ልጆችም ስም ማሀሎንና ኬሊዮን ነበረ። የቤተልሔም ይሁዳ ኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኖዋሚን ባል አቤሜሌክ ሞተ። የርሷ ሁለት ልጆች ቀሩ። እነሱም ከሞአብያን ሴቶች ሚስት አገቡ። አንዲትም ስም ኦርፋ፣ ሁለተኛውም ስም ሩት ነበረ። በዚያም አስር ዓመት ያህል ተቀመጡ። ማሃሎንና ኬሊዮንም ሁለቱም ሞቱ። ሴቲቱም ከሁለቱ ልጆች ከባሏም ተለይታ ቀረች። ኦኬ ሶ ላስት ዊክንድ ባለፈው ሳምንት እንዳደረግነው አንዳንድ ጥያቄዎችን እየጠየቅን ቃሉን እንቆፍረዋል። አሜን እስቲ መጀመሪያ ነገር የምናየው ይሄ ነገር የተፈጠረበትን ዘመን ይነግረናል። አለ መቼ የሚለውን ጥያቄ ይመልሰናል። ይሄ ነገር የሆነው መቼ ነበር? መሳፍንት ይፈርዱ በነበረበት ዘመን። አዎ ይሄ ነገር መንገሩ ቁም ነገር ይኖረው ይሆን ወይ ብዬ አስባለሁ። እስቲ እንነጋገር። አይ ሄንገሬ ሳስባው አርላ መሳፍንተን መጽሐፍ ያው መለስ ብሎ መቃኘት ለዚህ የበለጠ የተሻለ አውድ የሚሰጠው ይመስለኛል። ግን ጊዜው የቀውስ እንጂ ብዙም የመረጋጋት ጊዜ አይደለም። ስለዚህ አብሮ ደግሞ ያው እዛው ጋር መለስ ከተለ ብሎ የረሀብ ጊዜ እንደነበረ ይነግረናል። ስለዚህ ያው ካለው የፖለቲካ አለመረጋጋት ጋር ተታኮ ደግሞ አብሮ የረሀብም ጊዜ እንደነበረ የጊዜውን አውድ ትንሽ የበለጠ ይገልጽልናል ብዬ አስባለሁ። ያ አሁን እዛችሁ ጋር ትንሽ ቀደም አንድ ገጽ ቀደም ብሎ አሁን ሀኒዬ ብታነብልን ምዕራፍ 21 መሳፍንት ቁጥር 25ን እዛችሁ የመጨረሻውን ቨርስ ብታነብልን አሁን ዳያን ያለችውን ዘመን ገልጽልናል መሰለኝ። ምዕራፍ ቁጥር 25 የመሳፍንት። በዚያም ዘመን በእስራኤል ዘንድ ንጉስ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ። ለዚህ ቤተሰብ ለወሰኑት ውሳኔ ይሄ ዘመን የዘመኑ መንፈስ እና ሁኔታ በምን መልኩ ውሳኔያቸውን ኢንፍሉንስ ያደረገው ይመስላችኋል? ማለት ሁሉም ሰው እንደፈለገ የሚያደርግበት ጊዜ ነበረ ብሎ ስለ ጊዜ ይናገረናል። ከዛ በኋላ ወጥተው ወዴት ሄዱ ይላል። ወዴት ሄዱ ይላል ደሞ ከዛ አንድ ወዴት እንደሄዱ ጥያቄ ሌላውን ጥያቄ ይመልስልናል። የት ሄዱ የሚለውን ጥያቄ ወደ ሞአብ ሄዱ። ከዛ ዛ ሄደው ምን ተፈጠረ? ምን አደረጉ? ያው አገቡ። ልጆቹ ባልየው ሞተ። ባልየው ከመሞቱ በፊት ነው ያገቡት አይደለም። መጀመሪያ ሞተ ባልየው። ከዛ ልጆቹ ሁለቱም አገቡ እ አገቡ ኦኬ፣ ሶ ሞአባውያን ነው ያገቡት አይደል? ስለ ሱሳ ምን እንላላ? ለምሳሌ ሌሎች ጥቅሶች ብናነብ አሁን ዘጸአት ምዕራፍ አስራ አራት ቁጥር አስራ ስድስትን ሀና አንብቢልን። ሩትዬ ደግሞ ዘዳግም ሰባት ሰላሳ አራትን አንብቢልን እስቲ እግዚአብሔር ሞአባውያንን ስለ ምን መመሪያ ሰጥቶ ነበረ? ዘዳግም ምዕራፍ ሰባት ከቁጥር አንድ ጀምሮ እስከ አራት ድረስ ላንብበው። በአምላክህ በእግዚአብሔር ልትወር አምላክህ እግዚአብሔር ልትወርሳት ወደ ገባህባት ምድር ባመጣ ጊዜ በፊትህም ብዙ አህዛብ ከአንተ የበለጡትንም የበረቱትንም ሰባቱን አህዛብ ቄጢኒያውያን፣ ጌርጌሳዊያን፣ አሞራውያን፣ ከናዊያን፣ ፌሬዛዊያን፣ ኤዊያውያን ኢያብሳውያን ባወጣ ጊዜ አምላክ እግዚአብሔር በእጅ አሳልፎ በመታቸውም ጊዜ ፈጽመ አጥፋቸው። ከእነሱም ጋር ቃል ኪዳን አታድርግ፣ አትማራቸውም። ከእነሱ ጋር አትጋባ፣ ሴት ልጅህንም ለወንድ ልጁ አትስጥ፣ ሴት ልጁንም ለወንድ ልጅህ አትውሰድ። እንዳይከተልህ፣ ሌሎችን አማለክትም እንዳያመልክ ልጅህን ያስታል። የእግዚአብሔርም ቁጣ ይነድባቸዋል፣ ፈጽሞም ያጠፋቸዋል። ነገር ግን እንዲያድርጉባቸው መሠዊያቸውንም አፍርሱ፣ ሐውልታቸውንም ሰባብሩ፣ ወይም ማምለኪያቸውን፣ ጻድቆቻቸውንም ቁረጡ፣ የቀረ የተቀረጸውን ምስላቸውንም በእሳት አቃጥሉ። ዘጻት 34 15 እና 16 ደግሞ እንዲላል ከዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ፣ እነርሱም አምላኮቻቸውን ተከትለው በመነዘሩና በሰውላ በሰውላቸው ጊዜ እንዳይጠሩ ከመሳቶቻቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆችህ ጋር እንዳታጋባ፣ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸውም በኋላ ሄደው አመንዝረውም ልጆችህን እንዳያስቱ ተጠንቀቅ። ቀልጠው የተሰሩትን አማልክት ምስሎች ለአንተ አታድርግ። አሁን ገና ያስተዋልኩት ነገር እዚህ ጋር በሞት ሁሉ እቀጣቸዋለሁ እንዲህ ካደረጋችሁ ይላል። ልጆቹ ደግሞ ሞቱ። ባለፈው ሳምንትም ስንነጋገር እኮ ተማርን። ያገቡት ወንዶች በምን እንደ ሞቱ እግዚአብሔር ቃል አይነግረንም፣ ግን ሞባውያን ያልሆኑ ወይም ደግሞ እስራኤላውያን ያልሆኑ ሰው ወንዶችን እንዳገቡ ያ ደግሞ በሞት ቅጣት እንደሚቀጣ ግን መጽሐፍ ቅዱስ ይነግረናል። ስለዚህ እዚህ ጋር አሁን ምንድን ነው የምናየው? ምንድን ነው የሆነው? እነሱ የነበሩበት ዘመን እንደዚህ ሰው እንደፈለገ የሚያደርግበት ዘመን ነበረ። አገሪቱ ላይ ረሀብ ሆነ፣ እነሱ ሌላ ሀገር ሄደው እግዚአብሔር ቃል ካልፈቀደላቸው ሰዎች ውጪ አገቡ። እንደውም እዝራ ምዕራፍ ዘጠኝ ብታነቡት ሙሉ ምዕራፉን ከሌላ ህብረተሰብ እግዚአብሔርን ከማያመልክ ህብረተሰብ ጋር ስለመጋባት እና ባለፈው ሳምንት ማለት ነው። አይ ከዛም አልፎ ተርፎ በተለይ ደግሞ ሞአብ ያለበትን ሁኔታ አነበብ ነው። ሌላው አሁን ዘህልቁ 25 ላይ ሞአብ ያለችበትን ሁኔታ በደንብ ይገልጻል። እና እስራኤላውያን እዛ ሄደው ለመስፈር ያህል ያባረራቸው ሁኔታ ምን ያህል በቃ ማለት ምን ያህል ካቅማቸው በላይ እንደሆነ ምክንያቱም ዘህልቁ 25 ላይ እንዴት አይነት ለጣወት አምልኮ እኔ ኢቭን ከጣወት አምልኮ ጋር ተያይዞ ያላቸው ስነ ስርዓት እንዴት ለእግዚአብሔር የሚያጸይፍ እንደነበረ በደንብ አድርጎ ይገልጻል እና ለእስራኤላውያን ካሉበት ምድር ወተው ወደዛ ለመሰደድ ከመሰደድም አልፎ ለማግባት እዛ ለመስፈር ምን ያህል ረሃቡም ቀውሱም ምን ያህል በቃ ቢጠናባቸው ነው ብዬ እንዳስብ ያደረገኝ ግን ለባይለ አይምሮ ሰው መሰደዳቸው የሚገርም አይመስልም። እንደ እስራኤላውያን መሰደዳቸው ይገርመናል እንጂ ይሄ ሀገር፣ አሁን ያሉበት ሀገር ድብልቅልቁ የወጣበት ቦታ ላይ ነው ያሉት። ማለት በቃ በአይምሯቸው መፍትሄ ለመፍጠር በሚፈለግበት ጊዜ መሰደድ ኦኬ። እዚህ እህል አለ፣ እዚህ እህል የለም። እዚህ ሰው ሁሉ እንደፈለገ ነው የሚያደረገው፣ እዛም ሰው እንደፈለገ ነው እያደረገ ያለው። ስለዚህ ነፍሳችንን እናትርፍ ቢያንስ እህል ምክንያቱም እንደ ሪዝን እንደ ምክንያት አድርጎ የሚያስቀምጡት ረሀብ ሆነ ይላል እና ረሃቡን ሸሽተው እንደወጡ ነው ኦልሞስት እንትን የሚለው በአገሪቱም ረሀብ ሆነ። አንድም ሰው ከሚስቱ ጋር እና ከልጆቹ ጋር ተነስቶ ወጣ። ከዛ በፊት የነበረው ምክንያት ረሀብ ነው። ስለዚህ እኚህ ሰዎች ተጨንቀዋል፣ ተርበዋል። እዛ ቁጭ ብለው ሲያስቡት የተሻለ ምግብ ያለው እዛኛው ጋር ነው። ስለዚህ እንብላ። በቃ ሰው ሁሉም እንደፈለገ ነው እያደረገ ያለው በአይምሯቸው በአይምሯችን እኛ እዛ ላይ ሆነን ብንቀመጥ እና እዛ ቦታ ላይ በሆነ በአይምሮ ኦኬ፣ እዚህ ምግብ የለም፣ እዛ ምግብ አለ። ስለዚህ ቤተሰቤን ላድን ብለው የወጡ ሰዎች ይመስላሉ አወጣጣቸው። ከዛም አልፎ ግን አንዳንድ ጊዜ ስለዚህ ቤተሰብ ትንሽ ስናወራ ከእግዚአብሔር ከነበራቸው ስርዓት አፈንግጠው የወጡ እንደሆኑ ቢልም ሊታሰብ ይችላል። እንደዛም አሜን በዛም ሊታይ እና ሊጠና ይችላል። ቃሉ ግን ለኔይሞር የነበሩበትን በቃ ዴስፕሬት ወይም በቃ ጽኑ ሲቲዌሽን ጽኑ ሁኔታ ነው እንጂ የሚያሳየኝ በጣም አይ በቃ ይሄም አልሆነልንም። እስኪ አዲስ ስርዓት እንያዝ ብለው ከዛም በኋላ ሚና ስናየው ታሪኩን ከዛ የወጡ ከስርዓቱ የወጡ ሰዎች መስሉ አይመስሉኛ። እኔ አሁን ዳያነላለችው ነገር አንድ ሀሳብ አለኝ። ከ ስ ስቁጥር ትንን ስናየው ቁጥር ሀያ ላይ ታ ተመልሳ ቤት ም ስትገባ ስለ ባለፈው ለት አትሊስት ቢያንስ አስር ዓመት ኖረዋል እዛ ሀገር ከዛም በላይ ኖረው ሀይንሳይት፣ ምንድን ነው በአማርኛ? ዞር ብለው ጀርባዋን ስትመለከተው ያዛን ዘመን ስትገመግመው፣ ስለዛ ዘመን የምትናገረው ነበራት። ምንድን ነው ያለችው? ማራ በሉኝ ነው አሚናት በሉኝ ምክንያቱም በሙላት ነበሩ የወጣሁት። ዞር ብላ ስትመለከተው ስለ ትላንትና ሕይወቷ የሙላት ዘመን ነበር የወጣሁት ሙሉ ሆኜ ነበር ነው የምትለው። ስለዚህ ምንድን ነው አሁን ዳይና ላልሽው ነገር ለምሳሌ፣ በምን ያህል ምን ቢቸግራቸው ነው እንዲያደረጉት ብለን እንችላለን። ግን ሪሊ ያን ያህል መጥፎ አልነበረም፣ አሁን ዞር ብላ ስታየው አደለ? ነገሮችን የምናይበትን እይታ ነው እንግዲህ አንዳንድ ጊዜ ስናነጻጽሮ ነው አንዳንድ ነገር መጥፎ አልነበረም ለካ ያን ያህል የምንለው ነገር ና እኔ ሳየው ማለት ነው አካባቢውንና ሁኔታውን የነበሩበትን ዘመን ስንመለከት እግዚአብሔር የሚፈልጋቸውን ነገር አደረጉ አላደረጉ ብዬ ሳይ የማየው በእርግጥ ስለከበዳቸው ከበዳቸው ነው ይህን ያደረጉት። የሚከብደን ነገርም ይገጥመናል። የሚከብዱን ነገሮች ግን ገፍተው ከእግዚአብሔር ፈቃድ እንዳያስወጡ እንድንጠነቀቅ ነው የሚያስተምረኝ። ለምን መጨረሻ ላይ እግዚአብሔር ሕዝቡን አሰበ የት? እዛ ሰፈር የእግዚአብሔር ህዝቡን የራሱን ህዝብ ያስባል። ይሄ ነው። እና ሶ ከዚህ ጋር እኔ እንደዚህ ከቃላቶቹ ጋር ስንታገልና ስናየው ልንማር የምንችለው ይገርማል። እንደውም የመጽሐፍ ቅዱስ መጽሐፍ ቅዱስ ጥናት መልካምነቱ ይሄ ነው። እኔ አሁን ይሄንን ቁጥር ሀያን ሳነብ። ምንድን ያሰብኩት በሙላት ወጣው፣ ነገር ግን ባዶ ወይን መለሰኝ። እነ ስለ ቤተሰቧ ነው ማስበው ስለ ልጆቿ ነው ማስበው። ከልጆቿ ጋር ከባለቤቷ ጋር ወጣች፣ ስትመለስ ግን አንድ ምራቷን ይዛ ነው የተመለሰችው። እንደውም እዚህ ጋር የምትጠቀመው ቋንቋ ነገር ግን ነገር ግን እግዚአብሔር ባዶ ወይን መለሰኝ። እግዚአብሔር አስጨንቆኝ ሁሉን የሚችል አምላክ መከራ አምጥቶብኝ ሳለ እንዴት ነው ሀሚን ብላችሁ ጠሩኝ? ያላችሁ እና እዚህ ጋር ሪፈር የምታደርግበት የምጠራበት ቋንቋ ራሱ አምላክነቱን የካደች ሴት አይደለችም ብዬ እንዳስብ ያደረገኛል። እና ሞር እንደውም እዚ ጋር ከሀዲ ጋር ሳይሆን እንደ ኢዮብ ነው ማስባል። ኢዮብ ያ ሁሉ መከራ ደርሶበታል። እዮብ በጣም ብዙ ጥያቄ አለው፣ በጣም ብዙ ምሬት ላይ ነው ያለው። ግን እግዚአብሔር አምላክነቱን አልካደም። እና ለእኔም እንደዛ ነች ኖሚን ግን ሴቶቹን ማጥናታችን ደስ የሚለኝ ለዚህ ነው። ምክንያቱም ልዩነት አለው በሴቶቹ እና በወንዶቹ መካከል። አይ ቲንክ የዚህ ቤተሰብ ወንዶች ግን እንደ ናኦሚን አይደሉም የማየው፣ ምክንያቱም የወሰኑትን ውሳኔ ስናይ መባባያታችን አታግቡ ሲባሉ ለማግባት የወሰኑት ውሳኔ ያንን ሁሉ ሳይ ሴቶቹ እምነትን ጠብቀዋል። እንደያዘች ያለው ናኦሚ ምናልባት የእሷም ውሳኔ ይሁን አይሁን ይሄ ሙቭ አናቅፍ ግን እንዳልሽው፣ እምነቷን የካደችን ሴት አናይ። እንደውም እምነቷንም ስላልካደች ይመስለኛል ሩትም ልከተል የምትለው ምክንያቱም አምላክሽ አምላኬ፣ ምን ተመስክሮላት ነው አምላኬ አምላኬ የምትለው? ምክንያቱም የሆነ ምስክርነት አይታለች ብዬ ነው የማስበው። አዎ እና ከዚህ አካባቢ አሁን ከዚህ ቃል ከአምስቱ ወርሶች ግን ስንረዳ ምንድን ነው የምናየው የወሰኑት ውሳኔ አልሰራም። መጨረሻ ላይ አይደል የሄዱት፣ መንገድ አላትረፈረፋቸውም። ምን ፈርተው ነበር የወጡት? እኔ ረሃብ ምንድነው የሚያመጣው? ረሃብ ምን ያመጣ? ሞት። ሞት ፈርተው ነበር የወጡት። ምን ገጠማቸው እዛ? ሞት አይደለ። ስለዚህ ያህን ነው ከዚህ ክፍል የምንረዳው። ከዚህ ክፍል ከተረዳን ስለ አቤሜሌክ ስለ ኬሊዮን እና ስለ ማህሎን የምንረዳው ነገር አለ። እንዳልሹ ምናልባት መከራ አስጨንቋቸው ከነበራቸው ጥልቅ እምነት ገፍቶ አስወጥቷቸዋል። በምንም መልኩ ቢሆን ሰው ከቁጥር ስድስት ጀምሮ ደግሞ ስናይ ምንድን ነው አየች የሚለው ከቁጥር ስድስት እስከ ቁጥር ሀያ ሁለት እስከ መጨረሻው ደግሞ የሆኑ ፍሬ ነገሮች አሉ። ግን በነዚህ ውስጥ መጀመሪያ በዚህ በዚህ ቨርስ ውስጥ ቁጥሮች ውስጥ የምናያቸው ሰዎች ማን ማን ናቸው? አለች ሩት እና ኦርፋ ኦርፋ አለች። ስለዚህ ከምናየው ሁኔታ ስለ ኔኦሚ የምናየው ነገር ምንድን ነው? የሆነ መጀመሪያ ወሬ ሰማች፣ ወሬ ሰማች፣ ሰማች፣ በቃ ሰማች። እግዚአብሔር ምድሪቱን እንደጎበኘ ሰማች፣ እንጀራም እንደሰጣቸው ሰማች። እና ያ የሰማችው ምስክርነት ወይ የሰማችው ዜና ልቧን አነሳሳው። ተመልሳ ወደ ሀገሯ እንድትመለስ ተመልሳ ወደ ቤት ሄለ እንድትሄድ። ምዕራፍ አንድ ቁጥር ስድስት ላይ እርሷን በቃ በምድር በሞአብ እያለች ነው የሰማችሁ መንገድ ጀምር አይደለም የሰማችሁ ያሰበችበት አይደለም የሰማችሁ ያሰበችበት እዛ ደግሞ እግዚአብሔር እንደጎበኛቸው ስትሰማ ነው። እና ቁጥር ስድስት እሷን ፓርት ይነግረናል። ስለዚህ ባለችበት ሀገር ሆና እንደ ቪኦኤ ምናምን ታዳምጥ ነበር ማለት ነው። ሀገሯ የሆነ ያለውን ነገር ታዳምጥ ነበር። ከዛ ደግሞ በጣም ደስ የሚገርመኝ ነገር ቁጥር ስምንት አካባቢ ላይ ነው። መጀመሪያ ምን አለች? ምን ይድን ያለቻቸው፣ ምንም ጥያቄ። ከዛ ሄዱና መሄድ ጀመሩ እንጂ እንደውም መራመድ ጀምረዋል አይደል? ከዛ ቆም አለችና ቁጥር አስራ አንድ ላይ ነው አይደል? አይደለም። ቁጥር ስምንት ላይ ስምንት ላይ ሄዱ፣ ወደ እናታችሁ ቤት፣ ወደ እናታችሁ ቤት ተመልሱ ብላ ሀሳቧን ቀየረች። ይሄን ነገር ሌላው ማድረግ የምንችለው ነገር ራሳችንን በዛ ቦታ ውስጥ ቁጭ አድርገን ለማየት ብንሞከር፣ ምንድን ነው ይሄን ሀሳቧን እንድትቀያየር ያደረጋት ነገር ብላቸው የምትሉት ምክንያቱም የሆነ የሚገልጠው ነገር ይኖራል ብዬ አስባለሁ። እኔ መጀመሪያ ሳስበው በቃ ረኃብ ተገፈፈ ተብሎ ብላ ስትሰማ አይ ሚን ካላት ኤክሳይትመንት ካላት ደስታ እና በቃ ኑ ማለት ምን ምን ጥያቄ አለው? ኦፍ ኮርስ በቃ እንሄዳለን ነው። ግን ሰከንድ ብለን ስናስብ የአንዳንድ የምናስባቸው የምናስተውላቸው ነገሮች አሉ። እና ሳስብ ተነስተን ወደ እስራኤል እንመለስ የሚለው ሀሳብ የበለጠ ጥራዝ ነጠቅ ሳይሆን የበለጠ ስፖንቴኒየስ በቃ በስሜት ትሰማች በቃ ካለችበት ጭንቀት ካለው ሁኔታ እኒድ ነው። ከዛ ግን ቆይ እስቲ እነዚህ ሰዎች እኮ እነዚህም ቤተሰብ አላቸውና ከምድራቸውም ደግሞ እያወጣቻቸው ነው ያለችው ሰው ለነሱ በማሰብ ሊሆን ይችላል ለልጆቹ ለሴቶቹ በማሰብ ሊሆን ይችላል። ሌላስ ምን ልታስብ ትችላለች? እኛ አሁን ሌላ ውጭ ሀገር ሆነን በጣም ከብዶ ነው። እንዴት አድርጌ ነው የምችለው? ማለት እሱ እነዚህ ሁለት ሰዎች እኮ ይዛ እየተመለሰች ያለችው እሷ ስር ነው የሚሆኑት እኚህ ሰዎች። በእሷ ሀገር በእነሱ ሀገር እሷ ስር ነበሩ። አሁን ደግሞ ወደዚህ ምግብ ደረሰ። በቃ ቤተልሔም ታሰበች። በእግዚአብሔር በሚባልበት ጊዜም ስትሄድ የሆነ ነገር ይዛ አይደለም እየተመለሰች ያለችው ባዶይን መለሰኝ አይደል እያለች ያለችው ስለዚህ ምንም ነገር ሳትይዝ ነው እየተመለሰች ያለችውና እኚህ ሰዎች እንዴት አድርጌ ያኖራቸው? ለማኖር ደግሞ እኔ አሁን ይሄ በእስራኤል ሕግ ሌላ ልጅ ወንድማቸውን አልነበረም የሚወርሱት የተማረም ሲያገቡት። ስለዚህ ልጅ ወልድ ወደታች እያሄድን ስንል ትነግራቸዋለች። እኔም በቃ ምንም ፕሮቫይድ ላደርግላቸው አልችልም፣ ምንም ልሰጣቸው አልችልም። ስለዚህ ከኔ ይልቅ የእናንተ ቤት ወደ እናታችሁ ቤት ብትመለሱ ይሻላችኋል እና ያለችበትን እኔ የሚያሳየኝ ያለችበትን ሀዘን ያለችበትን በቃ ምንም እውነትም እንዳለችው ምንም ይዛ አይደለም እየተመለሰች ያለችው እና በምንም እንዴት ሰው አስከትለሽ ትሄጃለሽ፣ በሙላ ሰው አስከትለሽ ትሄጃለሽ፣ አይደለ? ምን ይሰማሽ ነበረ? አው ሸክም ይዘሽ ነው እየተመለሰች ያለችው ማለት ነው። ምክንያቱም የነበራቸው በኋላ ክርክሩ ራሱ ትንሽ እሱን ይመስላል አይ ይቅርብኝ ይቅርብኝ፣ ነገር ይሄ ነገር እያለቻቸው ነው አይደለ? so እቺ ሴት ወደ ሀገሯ ስትመለስ ያ ሀገሩ ያልሆኑ ደግሞ የመዋብ ሰዎችን ይዛ በአማልክት አምልኮ ውስጥ ያሉ ጥሩ ስም የሌላቸው ህዝቦች ነው ይዛ የምትመጣው ሰው አይ ቲንክ ከዛ ደግሞ ብቻዋን ነው የምትመጣው። ባሎቻቸው ሞተዋል፣ የእሷ ባል ሞቷል። በእስራኤል ደግሞ ያውቃል፣ ይሄ ቅድም ያነበብነው ህግ እኩል እነሱ የተሰጠው አህዛብ ብታገባ ይሞታሉ። ስለዚህ እግዚአብሔር እንደቀሰፈው ሰው ፐርሲቭ ልትደረግ ትችላለች። እግዚአብሔር እንደ መቃ እግዚአብሔር ፈርዶባታል ልትባልም ትችላለች። ስለዚህ ብዙ ብዙ እይታ ብዙ አንግል ይኖረዋል። ከራሷም አንግል ይኖረዋል። ከነሱም አንግል ይኖረዋል። ደግሞ ይዘሽው ስትገቢ ደግሞ እቺ ሴትዮ ታዋቂ ሰው ስለሆነች ሰማችሁ? እንዴ መጣች እኮ ግን ባዷን የመጣችሁም ይኖረዋል። አዎ እዚ ጋር እነርሱም ድምጻቸውን በቃ መጨረሻ ላይ በቃ ወሰኑ። ድምጻቸውን ከፍ አድርገው አለቀሱ። ከዚያ ኦርፋ አማቷን ስማ ተሰናበተች ይላል ቁጥር 14 ሩት ግን ልትለያ ስላልፈለገች ተጠመጠመችባት። ስለ ናኦሚት እንጂ ተነጋግረናል ስላለችበት ሁኔታ ምን አይነትም ሴት እንደሆነች ማየት ቻልን። ስለ ሩት እዚ ጋር ምን ያስረዳናል? ምክንያቱም እየተገፋች ነው ያለው አሁን በቃ ሂጂ የተባለች ግን እሷ መልሳ እየተጠመጠመች ነው ያለው። እና ምንድን ነው እናንተስ፣ በመገፋት ውስጥ በመገፋት ውስጥ ወይም ባለመፈለግ ውስጥ መልሶ ያንን ነገር እዛ ቦታ እራሳችሁን አግኝታችሁ ታውቃላችሁ? ሊሆን ይችላል በስራ ቦታ፣ በቤተሰብ፣ በተለያየ ቦታ፣ በትምህርት ቤት፣ ቤተ ክርስቲያን፣ በተለያየ ቦታ። ግን ምንድን ነው ይሄን ያህል ብርታት ለሩት ሊሰጣት የቻለው፣ በቃ ጥብቅ እንድትል ያደረጋትስ ነገር ምንድን ነው የሚለውን ለማየት አሁን የሚቀጥለውን ስንመለከት እንረዳለን። እንዴት እናንተ ራሳችሁ ምን ታስባላችሁ? እንደዚህ አይነት ቦታ ራሳችሁን አግኝታችሁ ታውቃላችሁ ወይ? እንዴት ነውስ ያንን አሸንፈን መቀጠል የምንችለው? ምክንያቱም በእኛ ትውልድ ሳይሆን አሁን ከገላመጡኝ አልቀመጥም አይደል? እንዴ የፈለገ ቤተ ክርስቲያን ይሁን ማንን ማንን በቃ እንዴ ሌላ አማራጮች አሉኝ ምናምን ምንላቸው ነገሮች አሉና፣ እዚህ ጋር የሆነ የከበደና የከበረ ነገር ባህሪ እናያለን ሩት ላይ። እና ምንድን ነው እንደዚህ አይነት ውሳኔ እንድትወስን ከቃሉ ያደረጋት? ከህይወታችሁም እንደዛ የምትሉት ነገር ካላችሁ ምንድን ይመስላችኋል? ይመስለኛል ያየችው ነገር ነው። አይ ቲንክ እኛንን ሊያስቀምጠን የሚችለው ያየነው ነገር ነው። ያየነው ነገር ስልሽ ላይክ ይሄ ቁሳቁሱ የሆነ ወይ የሚነጋገርበት ሪስፔክት ሳይሆን ወይ ምናምን ለምን እዛ ቦታ ተገኘው የሚለን ነው። ለኛ ትውልድ ሊያስቀምጠን የሚችል ቦታ ምን ሰምተን ተገኘን፣ ለምን ተገኘን። ከዛ በኋላ የሚመጡት ሁኔታዎች ሁልኩ ይቀየራሉ። ዛሬ ደስ የማይለው ሁኔታ ነገ ይቀየራል። ነገ ደስ የሚለው ሁኔታ ደግሞ በጣም ከባድ ሆኖ ታገኝቸዋለች ምናምንና አይ ቲንክ ወደ ሩት ሳያው አስር አመት ቆይተዋል። እነሩት ወደዛ ሲሄዱ 10 ዓመት ቆይተዋል። ይህ ማለት በየቀኑ ከዚህ ሴትዮ ጋር ኢንተራክሽን ነበራት፣ ከዚ ሴትዮ ጋር ግንኙነት ነበራት። ስለዚህ ኑሃሚን አሳይቻለሁ ብላ ብለ ያላሰበችው ድንገት ወይ እንትን ብያለው፣ ይሄንን አንጫታለሁ ብላ ያላሰበችው፣ በሩት ህይወት ውስጥ ግን ያሳየው ኢምፓክት ነበር ማለት ነው። የሆነ ነገር አይታለች እንጂ ኖሃሚን እራሱ ያላየችው። ምክንያቱም ኖሃሚን በዚህ ፖይንት ላይ በጣም በቃ እራሷን እንደ ሌላ ነገር አድርጋ ነው እያሰበች ያለችው። እኔ መሮኛል፣ እግዚአብሔር ቀስፎኛል፣ እግዚአብሔር ቀቶኛል ምናምን የምትል ሴትዮ ይሆናት። ግን ሩት ግን ያየችው ሌላ ነገር አለ ማለት ነው እንጂ እኔ ብሆን ድርዝ ኖ ዌይ ማለት አትምጪ። ከዛ ደግሞ እኮ ሪዝን ትነግርሽ፣ ያለች እሺ ሴትዮ እኮ ዝም ብላ አይደለም አትምጪ ምትለ ልጅ ብወልድ እስከ ሳድግ ትጠብቂኛለሽ ወይ በምን እኔ ሰፖርት ላላ ረግሽ ነው፣ በምን እኔ እንዴት አድርጌ እናንተን ተሸክም የሚሄደው፣ እና ደግሞ በጣም ከባዱ ፓርት አጠገብሽ ያለ ሰው ተለይቶ ሲሄድ አብረው የኖሩ ሴትዮ እኮ በቃ ቻው ብላት እኮ ሄደች። ጓደኛዋ እኮ ቻው ብላት ሄደች በቃ የሌላኛው ሚስት ሄ ኦርፋ ሄዳለች። ስለዚህ አይ ቲንክ ሩት የሆነ ነገር አይታለች። በጣም ወደው የሆነ ነገር አይታለች። ቁጥር አሁን ቁጥር እንትን ዋናው ቁጥር ጋር ስንደርስ ማለት ነው እዚህ ጋር ቁጥር አስራ ስድስት ጀምሮ፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደ የምትሄጂበት እሄዳለሁ፣ በምትኖበት እኖራለሁ፣ ህዝብሽ ህዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ ከዚህም የከፋ ነገር ይጨምርብኝ፣ አለችው። ማለት እግዚአብሔር ይፍረድብኝ ነው፣ ግን የምትለው ሴትዮ ጣዖቶቹ ይፍረድብኝ አይደለም። ሌላ አማልክቶች እንዳሏት ከላይ ተነግሯል። ወደ ግን ምንድነው ያየችው ነገር አለ። በዚህ ቤተሰብ እንዳልሽው ቅድም፣ ቀደም በናኦሚ ሕይወት ውስጥም ያየችው ነገር አለ። የተነገራት የተሰበከላት ወንጌል አለ። የጊዜ የተቀበለችው አይደለ እና ከአንድ ያየችው ነገር አለ። ይሄንን መገፋቷን አልፋ ለመኖር እንድትችል የሚያደርጋት ነገር አለ እና ለኛ ለትውልዳችን አንድ ቁም ነገር አለው። ምክንያቱም ያቱም አረሜሌክ ረሃብ ገጠመው የሆነ መገፋት የሆነ የማይመች የማይመች ነገር ገጠመውና ሄደ። እሱ አሁን የማይመች ነገር ገጥመታል፣ ግን ስር እየሰደደችነ። ይሄ ደግሞ ጌታ ኢየሱስ ክርስቶስንም እንኳን ስናየው በመስቀል ላይ የማይመችና ደስ የማይሰኝ ግፊት ነው እየደረሰ፣ ግን ያንን ተስፋውን ስላየ አንድ ነገር ስላየ፣ ቅድም ስላየ ስትል ነው አንድ ነገር በውስጧ ስለተረዳች ያንን መስቀልን መቋቋም ቻለ። እና ሐዋርያትንም ስንመለከት ሲደበደቡ ነበር። በውስጥ ስደት፣ በውጭ ስደት ነበረባቸው። እና ለእኛ አንድ ትንሽ አሰላስለን በውስጣችን ልናደርገው የሚገባን ነገር አሁን ላለንባቸው ትዳሮች፣ ላለንባቸው ወዳጅነቶች፣ ላለንበት ትምህርት፣ ላለንበት ስራ ለምንድን ነው እዛ ቦታ ያለ ነው? ያለንበት ማንኛውም ነገር ቤተክርስቲያን፣ ያለንበት ቦታ ለምንድን ነው እዛ ቦታ ያለ ነው? የጠለቀ እምነት አለን ወይ ወይስ ዝም ብለን ነው? ፈረንጆች እንደሚ የሚያብረቀርቅ ሁሉ ነገር ወርቅ አይደለም አይደል? የሚያብረቀርቅ ነገር ስላየ ሜቢ ሊሆን ይችላል ነው ወይ ያለ ነው ወይስ አምነንበት ከሆነ ያለ ነው? ስር መስደድን የሚጠይቅን ነገር ነው። ምንማረው አይደለ? በቃ ውሳኔዎቻችን እና እንድናሰላስላቸው አይደል? ሜቢ ሌላ ጊዜ የሚነጋገረው ነገር ይሆናል ግን አሁን በትዳር ላይ በተለይ ስንመለከት ከባድ ነገሮች መግጠማቸው አይቀርም። ሳይገጥም በፊት ግን ጥሩ ነው ማሰብ ለምንድን ነው እዚህ ጋር ያለሁት? እና ምን ያህልስ የመቆየት አቅም አለኝ? እና እግዚአብሔርን በዛ ውስጥ ማየት ያየችው አምላኳን አየች፣ እግዚአብሔርን አየች። በዚህ ነገር ውስጥ አምላክሽ አምላኬል ህዝብሽ ህዝብ ይሆናል። በቃ የሆነ ስደትን እያደረገች ነው፣ የሆነ ለውጥ እያደረገች ነው እና አይ ቲንክ ከዚህም ጋር ተያይዘው ልናነሳው የካልሽው ሀሳብ ጋር ብዙ ጊዜ ሌሎች የመጽሐፍ ቅዱስ ታሪኮችም ላይ ስናይ እግዚአብሔር ካስቀመጣቸው ቦታ ተነስተው የሚሄዱ ሰዎች ጀነራሊ ኢደር ጥሩ ነገር አይገጥማቸውም ወይም ተመልሰው ራሳቸውን እዛ ቦታ ውስጥ ያገኙታል። አንዱ እዚህ እንደዚህ አይነት ነገር ሳስብ ሁሌ ሀሳቤ ውስጥ የምትመጣው አጋር ነች። በቃ አልተመቻትም ሁኔታው ትሰደዳለች፣ ግን እግዚአብሔር ተመለሽ ብሎ ይመልሳታል እና እንደዛ ነው የመሰለኝ። ሩት ጥሩ ኮንትራስት ነች። ስለዚህ ጥሩ ምላሽ ነች ብዬ ያሰበው ምክንያቱም እግዚአብሔር ነው እዛ ቤተሰብ ውስጥ ያው እግዚአብሔርን ለዋላዊነት በዛም ዘመን አንክድም የሆነ ነገር ነው እና መታለች ሆናለች እና በቃ ባስቀመጣት ቦታ ቆይታለች ብዬ ነው ማስበው። እና ያ ሎያልቲ ወይም ታማኝነቷ ለተቀመጠችበት ቦታ ጥሩ ምላሽ አሁን ባይመስልም ያ ጥሩ ምላሽ የሚያስጣት እንደሆነ ታሪኩን ስንከተል የሚበለጠ እናያለን ብዬ አስባለሁ። ቅድምም ቅድም ብዙዎቻችን እንዳለው የመጽሐፉ አንድ ጥቅስ ምረጡ ብንባል ይሄ ቁጥር 16 እስከ አስራ ስምንት ያለው የመጽሐፉ ዋነኛ ሀሳብ ነው ብለን መውሰድ እንችላለን። እንደውም ሩትን በኢየሱስ ክርስቶስ የዘር ሀረግ ውስጥ ምን ከተታት የሚለውን ጥያቄ እንኳን ይሄ ቃል ሊመልስልና ይችላል ብለን እናስባለን። ባለፈውም ከተማሪ ህይወት ያየ ነው እግዚአብሔር ከሰዎች ልጆችን አይቶ ሰውን ፊት አይቶ አዳላም፣ ግን ወደሱ የሚሰደዱትን ይወዳል አረና በእምነት ወደሱ የሚሰደዱትን ይወዳል። አሁን እሷ የራሷ አማልክት አሏት ይላል። አባት አላት፣ ቤተሰብ አላት፣ ህብረተሰብ አላት። ግን ለዛ ጊዜ እግዚአብሔር የላከላትን መልእክት አምና ተቀብላ የራሷን አስተሳሰብ፣ የራሷን አካሄድ፣ የራሷን ነገር ትታ ለመሰደድ ፈቃደኛ የሆነች ሴት ናት። ብርታቷን የምናየው እዚህ ላይ ነው ነው የማስበው ጥንካሬዋን የውስጥ ብርታቷን የምናየው ጥናትም ይመስለኛል እኔ በጣም ለእነ ኖአሚን ራሱ፣ እነሱ ያልወሰኑትን ውሳኔ ነው እሱ ያወሰነችው። መጀመሪያ የሸጡ እግዚአብሔርን የሚያውቁ ሰዎች ናቸው፣ እስራኤላውያን ናቸው። እግዚአብሔር እንደ አዲስ አለም የተዋወቁት እርሃብ መጣና በመሳፍንት ጊዜ ሰላም አልነበረም ብለው እምነታቸውን በእምነታቸው በልባቸው የሚያምኑትን ባይሆንም በአካሄዳቸው በአኗኗራቸው የሚያሳዩትን እምነት ትተው ነው ወደ ሌላ ሀገር የሄዱት። ሩት ግን ስትመለስ ለኗሚን ያለቻት በቃ ምርጫ ነው። ቅድም ላልሽው ህይወት ውስጥ ብዙ ነገር ይፈጠራል። ለሚፈጠረው ነገር ሁሉ ምርጫ አለ። ሁሉም ሰው በምርጫ ይቀርብልሻል። ፊትለፊት የምትመርጩ ምርጫ አካሄድሽን ይወስኗል። ልብሽ ውስጥ ያለውንም ነገር ያወጣውና ያሳየዋል። በልብ የሞላውን የሚወጣው አይደለም። ስለዚህ ሩት በምርጫ እንትን ስትል ሁለቱም አዲስ ጅማሬ ነው የሚሆንላት። ወደ ህዝቦቿ ብትመለስ እንደ አዲስ ነው የምትጀምረው። ወደዚህ ብትመጣ እንደ አዲስ ነው የምትጀምረው። ያጣችሁን አታለች። ስለዚህ ሁለቱንም ማይታ ወደ ህዝቤ ብመለስ ወደ አማልክትና ወደዛ ነው የመለሰው። ወደዚህ ብመጣ ግን ከማጣው እማገኘው ይበልጣል። ምታጣው እንደውም በጣም ብዙ ነው። በሰው ዓይን ሲታይ ባላት ታገኝም። ከሌላ ሀገር ሰው ናት ሰው ላይ አገባት ይፈልጋል። ላይበዣት ይችላል፣ ከሌላ ሀገር የመጣች ነው ብሎ። ግን እማገኘው እዚህ ብመጣ የውስጣዊ የሆነው ይበልጣል። እዛ ሄጄ ከምጀምረው አዲስ ህይወት ይሄኛው ያለውን ተከባድነት በጽናት እችለዋለሁ የሚለው እና ስር እንድትሰድ ያደረገውም እሱ ነው ናኦሚን። ያንን ምርጫ መጀመሪያ ቢመርጡ ኖሮ እዛው ስር ሰደው በእግዚአብሔር ጋር መቆም ይችሉ ነበር፣ ይሆን ይችላል። አሁን ግን እንደዛ ሄደውም እሱን እምነት እነሱ ቤት ውስጥ እንደሚያጠነከረችው ሩት ናት ብዬ አምናለሁ። በዚህ ምዕራፍ ላይ አሁን የሚበዛው ሀሳቡን ጨርሰነዋል። አንድ ሀሳብ ብቻ ግን ሁለት ስለተደገመ መጽሐፍ ቅዱስ ላይ መቼም አንድ ነገር ሲደጋገም ስናይ ትንሽ አትኩሮት ብንሰጠው ጥሩ ነው። ላለው ናኦሚ አንድ ጊዜ ሁለትን ነገር ደጋግማ ተናገረች። ቁጥር አስራ ሶስት ዝቅ ብለው ምን አለች? ከእናንተ ይልቅ ለእኔ እጅግ መራራ ነው እግዚአብሔር እጅ በእኔ ላይ ተነስቶዋልና፣ እግዚአብሔር እጁ በእኔ ላይ ተነስቷል አለች። ቁጥር ዝቅ ብሎ ደግሞ ቁጥር ሀያ አንድ ላይ በሙላት ወጣው፣ ነገር ግን እግዚአብሔር ባዶዬን መለሰኝ። እግዚአብሔር አስጨንቆኝ፣ ሁሉን የሚችል አምላክ መከራ አምጥቶብኝ ሳለ እንዴት ኑኃሚን ብላችሁ ትጠሩኛላችሁ? እና ይሄን ሀሳብ እንዴት ነው የምንረዳው? እግዚአብሔር ሁሉን የሚችል አምላክ መተራ አመጥቶባል አስጨንቋታል። እንዴት ነው ይሄንን? አይ ቲንክ እራሷን እራሷን ብለው እያደረገ እንጃ፣ እኔ የሚሰማኝ ሰበብ እየፈለገች ይመስለኛል። ማለት ለኔ ነው። አዎ፣ ቤተሰቦቿ ሞተዋል። አዎ፣ ያለፈችበት ህይወት ቀላል ህይወት አይደለም። ላለፈችበት ህይወት ደግሞ ያረገችው ኮንትሪቢሽን አለ። እሷም የጨመረችበት ቅድም ሀኒ እንዳለችው የመረጠችው ምርጫ አለ። ጥቶ መውጣት መርጣለች። ለሞአቢያን ባል ልጆቿ ሲዳሩ እረ እናንተ ሰዎች፣ የኛ ሀገር ወግ አይደለም ምናምን ኮ ማለት ይቻላል አደለ። እኛ እስራኤላውያንን ከነሱ ጋር እንጋባም ማለት ይቻላል። እ ሴትዮ ዛ ተወልዳ ያደገች ሰው ናት። ሞአቢያ አይደለችም። ስለዚህ አሁን መልሳ እግዚአብሔርን ያየችበት አይን ተቀየረ። እግዚአብሔርን ብዙ ሰልፍ ስናልፍ እግዚአብሔር ሁሌ መልካም ነው የምንለውን እንተው እና እግዚአብሔር ሆይ ምን አረኩ ወደሚለው ይሄዳል። አይ ቲንክ ከሰልፉ በጣም ስለበዛባት ልጅ ማጣት ከባድ ነው፣ ባል ማጣት ከባድ ነው፣ በሰው ሀገር መኖር ከባድ ነው። ኦን ቶፕ ኦፍ ዛት ደግሞ አሁን ደግሞ ብቻዋን መመለስ ከባድ ነው፣ እንዴት እንደምኖር አለማወቅ ከባድ ነው፣ ነገን አለማወቅ ከባድ ነው። ይሄ ሁሉ ሲበዛባት ከልመና ይልቅ እግዚአብሔር ሆይ ከማለት ይልቅ እግዚአብሔር እኔን በቃ ይዞኛል፣ ጠምዶኛል ነገር ነው እያለች ያለችው እይታ ወደ እግዚአብሔር እንዲህ ነው። እግዚአብሔር ደግሞ በእርግጥ ሁሉን የሚችል ሁሉን የሚያውቅ በሁሉ ላይ ስልጣን ያለው አምላክ ነው እና ከባለፍ ከተለያዩ የመጽሐፍ ቅዱስ ክፍሎች ጋራ ስናነጻጽር እግዚአብሔር በሰው ልጆች ላይ መከራን ይሰዳል ወይ? ጥያቄ ግን ይህ እሱ ነው ያለፈችበት መከራ ይህ ቤተሰብ ያለፈበት መከራ ከእግዚአብሔር የተነሳ ነው ወይ እኮ ስለዚህ የማስበው አሁን ይህን መከራ እግዚአብሔር አመጣ ብዬ አላስብም። ምክንያቱም ከዚህ በፊት ዘዳግምና ፀጻት ላይ ያነበብናቸው ክፍሎች አሉ። እግዚአብሔር በስነስርዓት ልቡን የገለጸበት እንዳይቀላቀሉ ስርዓት የሰጣቸው ባይናገር፣ እሺ ከዚህ በፊት ካልተናገረ አልነገርከንም እኮ አናቅም ይባላል አይደለ? ግን ከዚህ በፊት በእስራኤል ህዝቦች ቁጭ አድርጎ ዘራቹን አትቀላቅሉ በራሱ ምክንያት እንደዚህ ያለበት አለ። ስለዚህ ዘራችሁን ከቀላቀላችሁ የሚከተላችሁ ይሄ ነው። ከሌላው ቀርቶ በሞት መቀጣቸው ብቻ ሳይሆን ባህላችሁ አንደኛው በጣም የተለያየ ነው። ስለዚህ ዘራችሁን ተቀላቅሉ ከሆነ የእነሱን ባህል ታስገባላችሁ። እሱ ባህል ደግሞ ያጠፋችኋል። የእነሱ ያላቸው የሚያመልኩት አምላኮች ያጠፋችኋል። ስለዚህ በዛ መንገድ ከሄዳችሁ ተናግሯል። የሚከተላችሁ ሞት ነው። ስለዚህ የራሳቸው ምርጫ ነው። እነሱ ወደ ባዕድ ሀገር ለመሄድ ወሰኑ። ሄዱ ዘራቸውን ለመቀላቀል ወሰኑ ቀላቀሉ የቀላቀሉት ነገር ያመጣው ብዬ ነው ማስበው ነው ዘመን ነው መሳፍንት ዘመን ነው የመሳፍንት መጽሐፍ ስናነ በቃ የለየለት ህይወት ይኖራሉ ከዛ ኡ ይላሉ እግዚአብሔር የሆነ ሰው ይልክላቸዋል የሆነ አመት ያሳርፋቸዋል ከእንደገና እና እኚህ ሰዎች እኮ በትክክል እግዚአብሔር እየተከተሉበት የነበረ ዘመን አይደለም የኖሩት የነበረው አይደለም መሳፍንት ላይ ትክክል ነው። that was their choice የእነሱ ምርጫ ነው። ነገር ግን እኚህ ሰዎች በቃ ይሄ መጨረሻው ስቴትመንት በቃ እንደፈለጉ እየኖሩ የነበርበት ዘመን ነው። ልክ እግዚአብሔር ትዝ የሚላቸው መከራ ውስጥ ሲገቡ ሲቀጣቸው፣ የሆነ ንጉሥ ሲሞት የሆነ በቃ ውኡ ላክልም ምናምን ይሉታል አንድ አንድ ያስነሳተ ዘጠኝ አመት አሳረፋቸው ሀያ ዓመት አሳረፋቸው ምናምን ይባልና ያ ሰውዬ ልክ ሲሞት ሰዎቹ አስፍ ትላንትና ያንን መከራ እንዳላለፈው ጥለው ሲሚሄዱበት ዘመን ላይ ነው ይሄ ታሪክ ያለው። ገባሽ አይደል? ስለዚህ እኔ ማስበው ማለት ነው ይሄ የህጉ የህጉ ስርዓት የትክክለኛው መንገድ ምናምን እንደ እንደ መጀመሪያው እንደ ሙሴ እንደነበረበት እነ እነ ጆሹዋን እነማ ነው እነ ኢያሱ እንደነበሩበት ዘመን ፕሮፐርሊ እየተገበረ አልነበረም ብዬ ነው የማስበው። እግዚአብሔር ተናግሯል። እግዚአብሔር ብሏል። ሰው ግን አልሰማም። የዛ ዘመን ስለሆነ ህጉ እኔ እኔ አይ ዳውት ህጉ ራሱ ይህን ያህል ቫልዩ ተሰጥቶት የነበረበት ዘመን አልነበረም ነው ነው ፖይንቴ። ሲጀመርም እኮ አይ ሚን ህጉ እነዚህ ህግጋቶቹ ዘሌዋውያን ላይ የምናያቸው ህግጋቶች ማለት ነው እግዚአብሔር አይዲያል ወይም በቃ ፍጹም የሚለውን ህግ እያሰፈነ ሳይሆን በቃ ባለው በጣም ቀውስ ውስጥ ኦኬ ፕሮቪዥናል የሆነ ወይም በቃ እዚህ ቀውስ ውስጥ ትንሽ እንዴት ነው ኦርደር ወይም ትክክል ነገር መፍጠር የምንችለው በሚል ማ ሲጠናም ስናየውም እንደዛ ነው እ እግዚአብሔር ልክ ከዘፍጥረት ሶስት በፊት ያለውን አለም የሚፈጥርበት ህግጋቶች አልነበሩም ግን አሁን እንደዚህ ሲባልና ፍጹም የጠየቀችው ጥያቄ ፐርሰናሊ በጣም ወደው ጥያቄ ነው። መከራኬት ይመጣል። በጣም አሪፍ ጥያቄ ነው ግን መጽሐፍ ቅዱስ ውስጥ በጣም ብዙ ኤቪደንስ እናያለን። እግዚአብሔር መከራን ሲያመጣ ሰዎች ላይ እናያለን። እና አሁን ሀና ያለችው ነገር ለእኔ አንዳንዴ በጣም ይከብደኛል ለመዋጣር አለ ላይክ ምርጫዬን መርጫ፣ ህይወታችን ውስጥ የምናደርጋቸው ነገሮች በጠቅላላ ኮንሲኮንስ ወይም አብረው ይዘውት የሚመጡት ውጤት አለ ግን በእነዚህ ውስሉ ነገሮች ሁሉ የእግዚአብሔር ለዋላዊነት እንዳለ የእግዚአብሔር ሶቨረንቲ እንዳለ እናምናለን። እና እኔ እግዚአብሔር በሰዎች ህይወት ውስጥ መከራን ያመጣል ለተለያየ ምክንያት እና ለተለያየ ደግሞ አውትካም ወይም ለተለያየ ውጤት እግዚአብሔር መከራን በሰዎች ህይወት ውስጥ ያመጣል ብዬ እኔ ይሄ ግላዊ እምነቴ ነው። እና ያንን ሳይ እነዚህ ሰዎች ያለፉበት መንገድ በጠቅላላ የነሱ ስራ ነው የነሱ ስራ ነው ሁሉም ነገር እነሱ ያለፉበት ነገር ሁሉ ሪሊ በነሱ ምርጫ ውስጥ የነበረ በእነሱ ቁጥጥር ውስጥ የነበረ ነገር ሁሉ ነው ወይ ብዬ ሳስብ በጣም ይከብደኛል። ሲጀመር ገና ረሃብ ውስጥ የነበሩ ሰዎች እነዚህ ሰዎች ጻድቅ ይሁኑ አይሆኑ በእውነት አናውቅም፣ ግን የምናውቀው እስራኤላውያን ናቸው። ሰው የእግዚአብሔርን ሥነ ሥርዓት ያውቃሉ፣ በጊዜው የነበረውን ወንጌል ያውቃሉ። በህይወት ውስጥ ፕሬሸር ወይም ጫና ደርሶባቸዋል። በቃ ማለት እኛ አሁን ቁጭ ብለን ስናስበው፣ ብዙ ጊዜ ግን ደሞ መጽሐፍ ቅዱስ ስናነብ በተለይ መጨረሻውን ስለምናውቅ የሆነ ነገር አንድ አንድ ነገሮችን ትንሽ እናቀላቸዋለን ይመስለኛል። እኔም በደንብ አደርገዋለሁ እና ረሃ ውስጥና ቀውስ ውስጥ መኖር ማለት ሲሪያን ማሰብ ማለት ነው። በዚህ ጊዜ በቃ እና አሁን አንዳንዴ በፎቶ ምናምን ሁሉ ስናየው እንጀናን ለማመን ያዳግተኛል። የዛሬ አስር ዓመትና አሁን ብለው የሚያሳዩሽ ፎቶ ለሲሪያ እንደዛ ማለት ነው የኖሩበትና እንዴት እዛ ውስጥ አልቆዩም? እንዴት እዛ ውስጥ እግዚአብሔርን አክብረው አልቆዩም? እንዴት አይ እኛ ሞዓባዊ አናገባም፣ ቢኮዝ በዛ ጊዜ የዘርግ እንዳቸው ጥያቄ ውስጥ ያሉ ሰዎች ናቸው። ምክንያቱም ይቀጥላል ወይስ አንቀጥልም? እንሞታለን ወይስ አን ኦፍ ኮርስ በዚህ ውስጥ ሁሉ ታማኝነት ሊያሳዩ ይገባል የሚለው ስታንዳርዱ እንዳለ ነው። ግን በህይወታቸው ውስጥ ያለውን ጫና በትክክል ካላየ ነው ያደረጉት ውሳኔ በዛው ልክ ይቀልብናል ብዬ አስባለሁኝ። አይ ቲንክ ሁለት አይነት የተለየ ጥያቄ እየመለስን ያለው። ሰዎች ከሚደርስባቸው መከራ የተነሳ ከማይመች ነገር የተነሳ ምን ያህል ጫናን ይችላሉ? ምን ያህል መታገስ ይችላሉ? ምን ያህል አቅማቸው የሰው ልጅ አቅሙ ምንድን ነው? እግዚአብሔር የሰውን ልጅ አቅም ያውቃል። ወጥቶ የማይመለስ መንፈስ ጋር እንደሆነ ያስባል። እግዚአብሔር ያውቃል። ያ ሌላ ነገር ነው አይደል? እግዚአብሔር ግን ከሰው በሰዎች ማንነት አይደለም ዲፋይንድ የሚሆነው አይደል? እግዚአብሔር የራሱ ማንነት አለው። እግዚአብሔርን ደግሞ ማንነት ለማወቅ ከቃሉን ማወቅ የምንችለው እንደውም ከቃሉ ብቻ። እግዚአብሔር ስለ ራሱ ምን አለ? እግዚአብሔር ዘጸአት ምዕራፍ 34 ላይ እግዚአብሔር ማንነኛ አለ ማንነኛ፣ እግዚአብሔር ቸር፣ እግዚአብሔር ማህሪ፣ እግዚአብሔር በቃ። እግዚአብሔር ማን ነው? ሌላ ቦታ ሳይ እግዚአብሔር ፍቅር ነው። እግዚአብሔር ስለ ራሱ የተናገረውን መለየት አለብን። ለምን የምንኖረው የወደቀ ዓለም ላይ ነው አይደለ። ስለዚህ በዚህ በወደቀ ዓለም ላይ በሚደርስብን መከራ ልክ የእግዚአብሔር ማንነት መወሰን አንችልም አይደለ እንዴ? እንደውም እነዚህ ስልሳ ስድስት መጽሐፍቶች ናቸው። በዚህ ምድር ላይ እግዚአብሔርን ፈርተን አገልግለን እንድንኖር የተሰጡን ቃላቶች ናቸው። እግዚአብሔር ግን በጣም ትልቅ ነው። አረ ከዚህም በኋላ ይኖራል፣ ለዘላለም ይኖራል። እንደውም እግዚአብሔር ህዝቡን ያሙኛል አላቸው። እኳ ጊዜ እነዚህ ሰዎች እግዚአብሔር እንዲያደርገን ብለው ያሙኛል አለ እና በእርግጥ ሰዎች ከሚሰሩት ጥፋት የተነሳ ብቻ ነው የሚደርስባቸው ብለን ለማለትም አንችልም። ሴጣንም አለ፣ ብዙ ነገሮች አሉ። ይሀ የሰው ልጅ አቅሙ የሰው ልጅ ጥጉ ነው። በቃ የሰው ልጅ ስጋ ነው። እግዚአብሔር ግን ከሰው ልጅ ማንነት፣ ከሰው ልጅ ሁኔታዎች ውጪ የሆነ እጅግ ለዘላለም የሚኖር እና ከቃሉ ስንረዳ በሱ ዘንድ ጨለማ የለም። የእግዚአብሔር በረከት መከራን አትጨምርም። የእግዚአብሔር ማንነት ግን ምን አለ መሰለሽ? አሁን አንቺ እንዳልሹ የሚደርስብንን ነገር እግዚአብሔር ሁሉ ግን ይጠቀምበታል ወይስ የሚያደርገው ነገር አይኖርም? አይ ቲንክ እኔ የማስበው ምንድን ነው ቅጣትና መከራ ይለያያል። በእኔ አይን ይሄ የኔ አስተሳሰብ ነው። ቅጣት ሌላ ነገር ነው መከራ እግዚአብሔር ልጆ ልጆቹን ይቀጣል ይላል መጽሐፍ ቅዱስ ስለሚል መከራ እኔ እንደዚህ አይነት ደግሞ ሰልፍ ይሄ ማያቆም መከራ ደግሞ ሌላ ነገር ነው መከራና ቅጣት አሁን እዚህ ጋር ምንድን ነው የምናየው የሚለውን እራሳችን የምንወስነው ጉዳይ ይመስለኛል። ከበጣም አከራካሪ ነው ግን እቺ ሴትዮ በዚህም በዛም የሆነ በጣም የሚገርም ሰልፍ አልፋለች የእግዚአብሔር ለእግዚአብሔር ያላት እይታ ተቀይሯል እግዚአብሔር ሁሉን የሚችል አምላክ ብላ ስታቆም ግን ባዶ ይመልሶኛል ሁሉን የሚችል አምላክ ብላ ስታቆም አስጨንቆኛል እንደዚህ አይነት መልስ ነው እየሰጠች ያለችው እግዚአብሔር ሁሉን እንደሚችል ታምናለች እሷንም የሚያስጨንቃት ያው ራሱ እግዚአብሔር ነው ብላ እያመነች ነው ስለዚህ የኑዋሚን አስተሳሰብ የኑዋሚን እይታ በህይወቷ ውስጥ ካለፉት ብዙ መከራዎች ምክንያት እግዚአብሔር በቃ አስጨንቆኛል እሱ ነው እንጂ ሌላ ነገር እንደዚህ አላስጨነቀኝም የሚል አስተሳሰብ ላይ እይቷ እየተቀየረ እየተቀየረ እዚህ ጋር የደረሰች ይመስለኛል። እኔ ስለለራሴ ሳስበው ኑሀሚን ስለ እግዚአብሔር ያላት አስተሳሰብ ተለወጠ ብዬ ለማሰብ በጣም ይከብደኛል። ለእኔ ኑሀሚን እዚህ ጋር የምትናገረው ነገርና የኢዮብ ታሪክ በጣም ተመሳሳይ ናቸው። ለኔ ሁለቱም ኦፍ ኮርስ የሁለቱ አመጣጥ የተለያየ ነው አይደለ? ኢዮብ በጣም ጻድቅ ሰው ነው። ስለ ኖሃሚን ሩሊያ ብዙ የምናውቀው ነገር የለም። ግን ህይወቷን ስናይ ሜቢ ጻድቅ የማንላቸው ወይም በእግዚአብሔር በእግዚአብሔር መንገድ ተጓዞች የማንላቸው ነገሮች ልናይ እንችላለን። ግን የምትናገረው ነገርና ኢዮብ የሚላቸውም ነገሮች ዳዊትም ስናይ መዝሙር ውስጥ የሚናገራቸው ነገሮች ትንሽ ተመሳሳይ ናቸውና በእግዚአብሔር በእግዚአብሔር ውስጥ በህይወት ውስጥ በሚያጋጥሙን መከራዎች ወይም ውጣ ውረዶች ውስጥ እግዚአብሔርን እንዴት ማለት አስጨንቆኛል ላይክ እግዚአብሔር ከእግዚአብሔር ጋር ያንን ኮንቨርሴሽን ማድረግ ሪሊ የእግዚአብሔር ስለ እግዚአብሔር ያለን አመለካከት ተለውጧል ብሎ የሚያስጠይቅ ደረጃ ነው ወይ ብዬ ለማሰብ ይከብደኛል። ምክንያቱም ምክንያቱም አሁን ዳዊት ከዚህም የባሱ ነገሮች ሲናገር እናያለን። አለላ በቃ አጥንቶቼን አደቀካቸው ምናምን እያለ ሁሉ በጣም ብዙ ነገር ብዙ ነገር አምርሮ ይናገራል። ጀስት ላይክ አሁን ዳዊትም ልክ እንደ ጻድቅ፣ ወይስ ኖት ጻድቅ፣ ጥሩ ጥያቄ የምንለው ነው ሰው ይሄ ነው አይደለ። ግን እንደዛ ብሎ ያነሳል። ግን እንደዛም ብሎ ተናግሮ፣ ግን እግዚአብሔር በቀላይ እንደ ልቤ ይሆነልኝ ብሎ ያወራል ስለ ዳዊት። ስለዚህ ሳስበው ቮንሮብል ወይም ተጋላጭ ሆነች እንጂ ኑሃሚን፣ ስለዚህ አስተሳሰቧ፣ እግዚአብሔር ላይ ያላት እምነት እግዚአብሔር ላይ ያላት አስተሳሰብ ተለወጠ ለማለት እኔ ይከብደኛል። እኔም እኮ ዘ ሴም ቲንግ ነው። ምን መሰልሽ፣ ስለ እግዚአብሔር ታምናለች እይታ ስልሽ አሁን እግዚአብሔር መካድ ወይ እግዚአብሔር መተው እግዚአብሔር ምናምን አይደለም። እግዚአብሔር ፍቅር ነው ብለሽ ያመንሽ ወይ እግዚአብሔር ተቆጥቶ አስጨንቆኛል ብሎ ማመን። እግዚአብሔርን አልካደችም እች ሴትዮ፣ ምክንያቱም የምትናገረው ነገር ስለ እግዚአብሔር ነው። ሁሉን የሚችል አምላክ ነው የምትለው ነገር። ግን እንዴት ነው እግዚአብሔር አባት ነው ብሎ ማመን የሚከብደን ሰዎች የለንም? እግዚአብሔር ፕሮቫይደር ነው ሁሉንም ይችላል ሁሉ ይሰጣል ብለን የሆነ የሆነ እይታ የሆነ ጠርዝ የእግዚአብሔር አንግል ለማመን የሚከብደን በህይወታችን ካለፍንባቸው መንገዶች አንጻር እግዚአብሔርን ሳይሆን ዳውት የምናረገው የእግዚአብሔርን ያቺኛል ያቺኛዋን ካራክተር ዳውት እናረገዋለን። በመከራ በረሀብ በምናምን አልፈሽ እግዚአብሔር ፕሮቫይድ ያረጋል ብሎ ለመከራከር በጣም ከባድ የሚሆንበት ሁኔታ ላይ ህይወት ያጋጥመናል። እግዚአብሔር በቃ የነበርሽበት ህይወት ከባድ የሆነ ፍቅር የሚባል ነገር ማታቂ ሰው ሆነሽ መጥቶ እግዚአብሔር ፍቅር ነው ሲሉሽ ምንድን ነው ፍቅር ዲፋይን ማድረግ ያቀተሻል። እና እንደዚ አይነት እይታ ለውጥ ነው እንጂ የእግዚአብሔርን ሉዓላዊነት እግዚአብሔርን አምላክነት የተወ አይደለም። ዋናው ነገር እግዚአብሔር ዳዊትን ቅድም እንደጠቀስኩሽ፣ ያስጨነከኝ ለመልካም ሆነልኝ ይላል አለ ዳዊት። እንደገና ደግሞ አሁን እዚህ ያለን እግዚአብሔር ቃል ቆሮንቶስ ላይ ደግሞ ሲናገር አሁን በከፊል እናውቃለን። ስናየው ግን እንደታየን ያን ያህል እናውቃለን። ብዙ የማናውቃቸው ነገሮች አሉ። የእግዚአብሔር ኃይል ግን ለምንድን ነው? ለማዳን ነው። ሁሌ እግዚአብሔር ኢንቮልቭ ካረጋ አንድ ታሪክ ላይ ለማዳን ነው አይደለም። በምናልፍበት ነገር ውስጥ እግዚአብሔር ይረዳል፣ ይደግፋል፣ ያግዛል። በቃ በቀኝ እጄ ይዤ አግዛል። በውሃ ውስጥ አታልፍም አለ ታልፍ ስታልፍ የኔ እጅ ግን ከዛ ውስጥ ማውጣት፣ በዛ ውስጥ መጠበቅ፣ በዛ ውስጥ አንተን መርዳት ነው። ስለዚህ አሁን ናኦሚን እግዚአብሔር አስጨነቀኝ እያለች ብትሉም እየሄደች ያለችው ግን ወዴት ነው? ወደ አዝመራ እኮ ነው አይደል? ያንንስ እየመራ ያለው ማን ነው? የእግዚአብሔር መልካምነትና የእግዚአብሔር እረኝነት ነው። ስለዚህ በምናልፍበት ነገር ውስጥ እግዚአብሔር ከእኛ ጋራ አብሮ ከእግዚአብሔር ጋር አብረን ሰራተኞች ነው ይላል እግዚአብሔር ጋር ለፈሶለ ከእግዚአብሔር ጋር እግዚአብሔር በሚሰራው ሰራ ላይ ተሳትፎ ለማድረግ ስለ እግዚአብሔር ያለን አስተሳሰብ ትክክል መሆኑ በጣም ጠቃሚ ነው። እግዚአብሔር ማን ነው? እግዚአብሔር ምን አይነት አምላክ ነው? የሚለው አስተሳሰባችን ከእግዚአብሔር ጋር ተጣምረን ለምንሰራው ስራ በጣም ጠቃሚ ነው። የእግዚአብሔር ኃይል ሁሉ ጊዜ ለማዳን ነው። እግዚአብሔር ለሰው ልጆች ሁሉ ጊዜ ምንድነው አላማው? ይላል በእኛ ላይ ሁሉ ጊዜ ፍቅር ነው ለዛል ዓለም ከሱ ጋር ነው የምንኖረው። ስለዚህ በዚህ እቺ እቺ ነው የምናየው። እግዚአብሔር እና አሚን ወዴት ነው መደር በሚደረሰበት መቼ ደረሱ ይላል እዛ ላይ ቤተልሔም የደረሱ የገብስ አዝመራ በሚሰበሰብበት ወቅት ነው ይላል። ስለዚህ አሁን ደግሞ ምን ሌላ ሴቲንግ ነው የምናገኝ። ሌላ ቦታ መጀመሪያ ሞአብ ሞአብ ነው ረሀብ ነው። አሁን ግን ጊዜውና ሁኔታው ሲቀየር እናያለን። ስለዚህ ምዕራፍ አንድ ላይ እነዚህ አይነቶችን ነገሮች ነው የምናየው ወደ መጨረሻ ላይ ኒያሚን እየሄደች የምናየው ደግሞ ወደ አዝመራ ወደ የገብስ አዝመራ ወዳለበት ወደ ሁኔታውና ሴትኙ እየተቀየረ ነው። ወደ ሌላ አይነት ህይወት ውስጥ ደግሞ አሁን እየገቡ ነው ያለ ነው እና የሚቀጥለውን ደግሞ ምዕራፍ ሁለት እንቀጥላለን። አሁን በጸሎት እንዘጋለን የዛሬውን ጌታችን አምላካችን እግዚአብሔር ሆይ፣ ፈቃድ ሆኖ ቃልህን እንድንነጋገር እንድንወያይ ስምህን የመጥራት ክብርና መብት ስለሰጠህን እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ፣ ስለሰጠህን ህብረት ተመስገን፣ ተባረክ። ጌታ ሆይ፣ በዚህ ጊዜ ልክ እንደነ ኑኃሚን እንደነ ሩት በመከራ ውስጥ ለሚያልፉ ሕይወት ጥያቄ ለሆነባቸው ነገ ጥያቄ ለሆነባቸው ሁሉ ጌታ ሆይ የተስፋህን ብርሃን እንድታበራ በልባቸው በመገኘት እንድታጽናናቸው እጠይቃለሁ፣ ለምንሃለው እግዚአብሔር አምላኬ ወይ ከዛም አልፎ ደግሞ ሩትን እንደ ሰማናት በቃልህም እንደ ተጻፈው እውነትም አምላክ ሻ አምላክ ብላ ወደ ኑሀሚን እንደ ተጣበቀች እኛም አብረውንም የሚያጸኑ የሚሰሙ እህቶች ነፍሶች ሁሉ ወደ አንተ እንዲጣበቁ ጥያቄ አላቸው። ወዴት መሄድ አለብኝ ወዴት ነው መንገዱ ለሚሉ ሁሉ ወደ አንተ መሰብሰብ ወደ አንተ መጠምጠም እንዲሆንላቸው ጌታዊ በህይወታቸው ያላቸው ጥያቄ በመንፈስ ያላቸው ጥያቄ ሁሉ እንዲመለስ የልቦቻቸው ያው የልቦናቸውንም አይን እንድትከፍት እግዚአብሔር ሆይ ለምንሃለው። ይህንን ለሚሰሙ ሰዎች ጌታ አጥብቄ ለምንሃለው፣ የቃልህ ብርሃን በልባቸው እንዲበራ፣ የማንነት ብርሃን በህይወታቸው እንዲበራ ለምንሃለው። እግዚአብሔር አምላኪ ሆይ ህዝብ ፈላጊህ ብዙ ነው። ጌታ ሆይ አንተም የነፍሳትን አዝመራ እውነትም እንድትሰበስብ ወዳንተ ወደ ራስ እንድትሰበስበን ወደ ራስ እንድታጣብቀን መንፈሳችን ለዚህ እንድታበረታ አለምናለሁ በጌታ በኢየሱስ ስም። ሩት ምዕራፍ አንድ እንግዲህ ይህን ይመስል ነበር። በሚቀጥለው ክፍለ ጊዜያችን ደግሞ ምዕራፍ ሁለትን ጠለቅ ብለን እናያለን። በድረ ገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ፣ በኢንስታግራም፣ በዩቲዩብ፣ በቴሌግራም በስማችን ሴላ ኢትዮጵያ ብላችሁ ፎሎ በማድረግ የተለያዩ ክርስቲያናዊ ቪዲዮዎች፣ መጣጥፎች፣ የመጽሐፍ ቅዱስ ጥናቶች እንዲሁም ውይይቶች ተካፋይ እንድትሆኑ ተጋብዛቸዋል።